ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 11 2011 ዓመተ ምህረት ዝግጅታችን ጀመራል። ጤና ይስጥልን። እንደ ምን አምሽታችኋል አድማጮች። አስተናጋጆቻችሁ ቆንጅ ይታይና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡን። የሳተላይት ስርጭታችንን የተመለከተ ማስታወሻ አለን። በሳተላይት ግንኙነት ጊዜያዊ ችግር ምክንያት የናይል ሳት ስርጭታችን ለተወሰነ ጊዜ አድማጮች ዘንድ እንደማይደርስ አረጋግጠናል። ለተፈጠረው ያለመመቸት ችግር ይቅርታ እየጠየቅን ባለሙያዎቻችንና የሥራ ኃላፊዎች ችግሩን በተቻለ ፍጥነት ለመፍታት እየሠሩ መሆናቸውን እንገልጻለን። የአየር ስርጭቶቻችን ከመደበኛዎቹ የአጭር ሞገድ መስመሮችና በፌስቡክ ላይቭ በቀጥታ የሚሰራጩ በመሆኑ አብራችሁን እንድትቆዩ እንጠይቃለን። ከታላቅ አክብሮት ጋር የአሜሪካ ድምፅ ሁሉን አቀፍ ለሆነ ለሚዛናዊና ትክክለኝነቱ ለተረጋገጠ መረጃ የአሜሪካ ድምፅን አድምጡ። የሶማሌ ብሔራዊ ክልላዊ መንግሥት የክልሉ ነዋሪ የሆኑ የተለያዩ ብሔረሰቦች አባላትን ለማቋቋም መቶ ሚሊዮን ብር መደበ። በሀምሌ ሀያ ስምንት ምክንያት ዋና ዋና ከተሞች ተከስቶ የነበረው ችግር የተጎዱት ወገኖችም እንደገና ቤታቸው ተጠግኖ ከተሞቹ እንዲኖሩ አድርገናል። ሁሉም ቦታ እንዲመለሱ ነው ያደረግናቸው፣ ከሶማሌ ብሔር ውጭ የነበሩ ሰዎች ናቸው። የክልሉ የአደጋ ስጋት ስራ አመራር ቢሮ ኃላፊ አቶ መሐመድ ፋታ ናቸው። በቁርጠኝነት ከመከላከል አልፎ የጠፋን ነገር ደግሞ እንዴት መመለስ እንደሚቻል ከህብረተሰብ ጋር በመመካከል እንደዚህ አይነት ፈር ቀዳጅ የሆነ ሶማሌ ክልል ያሳየውን አይነት በጎ ተግባር ቢያደርጉ ትልቅ ለውጥ ይመጣል፣ በሀገር ደረጃ ትልቅ ለውጥ ይመጣል ብዬ ነው ማስበው። አቶ ዘላለም የኔነህ የተፈናቃዮች አስተባባሪ ኮሚቴ አባል ናቸው። ይህንን ያሉት በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። የሶማሌ ብሔራዊ ክልላዊ መንግስት ሐምሌ 28 ቀን 2010 ዓ ም በሶማሌ ክልል የተለያዩ ከተሞች ጥቃት የተፈጸመባቸውን የክልሉን ልዩ ልዩ ብሔረሰብ ነዋሪዎች ለማቋቋም 100 ሚሊዮን ብር መመደቡን አስታወቀ። የክልሉ የአደጋ ስጋት ስራ አመራር ቢሮ ኃላፊ አቶ መሐመድ ፋታ ለአሜሪካ ድምጽ በተለይ እንዳስታወቁት ሄጎ በተባለ የወጣቶች አደረጃጀት አማካይነት ከአራት ሺህ በላይ ግለሰቦች ልዩ ልዩ ጥቃቶች ተፈጽሞባቸዋል። አሁን የሚደረገው ድጋፍም የፈረሱ ቤቶችን ለመጠገንና የወደሙ ንግዶችን መልሶ ለማቋቋም ይውላል ብለዋል። ሐምሌ 28 ጥቃት የተፈጸመባቸውን ለመደገፍ በበጎ ፈቃደኞች የተቋቋመው ማህበር በክልሉ እርምጃ ደስተኛ መሆኑን አስታውቋል። በአብይ ርዕስ ዝርዝሩን እናቀርባለን። በአማራ ክልል ሰሜን ሸዋ ዞን በምንጃር ሸንኮራ ወረዳና በኦሮሚያ ክልል አጎራባች ወረዳዎች ግጭት መከሰቱን የሰሜን ሸዋ ዞን ፖሊስ መምሪያ አስታወቀ። ከትናንት በስቲያ ጀምሮ እስከ ትናንት በዘለቀው ግጭት ለጊዜው ይፋ ባይሆንም ጉዳት መድረሱን መረጃዎች ጠቁመዋል። ግጭቱ ዛሬ መረጋጋቱን መረጃዎች አመልክተው የሃይማኖት አባቶችና የሀገር ሽማግሌዎች ውይይት ጀምረዋል። የጸጥታ ኃይሉም የአካባቢውን ሰላም ለማረጋጋት እየተንቀሳቀሰ ነው ተብሏል። በመጽሔት ዝርዝር አድርገን እናየዋለን። የጦር መሳሪያ ፈቃድ ሲሰጥ ፈቃድ ለተሰጠው አካል መብቱንም ሆነ ግዴታውን በግልጽ የሚያስረዳ አሰራር ባለመኖሩ በግለሰቦችና በሕብረተሰቡም ላይ ጉዳት እየደረሰ መሆኑን የባህር ዳር ከተማ ነዋሪዎች እየገለጹ ናቸው። የክልሉ ሰላም ግንባታና ደህንነት ቢሮ በሰጠው መግለጫ ስለ ጦር መሳሪያ አጠቃቀምና ስለ ወንጀል ሕጉ ግንዛቤ የማስጨበጥ ስራ እያከናወነ መሆኑን ጠቁሞ የሚፈለገውን ያህል ውጤት እንዳላመጣለት ግን አመልክቷል። ይህንንም በመጽሔት ክፍለ ጊዜ ይዘነዋል። የሰላም ጥሪውን ተቀብለው ወደ ጦላይ ማሰልጠኛ ካምፕ የገቡ የኦሮሞ ነጻነት ግንባር የቀድሞ ታጣቂዎች ከአባ ገዳዎችና ከቴክኒክ ኮሚቴው ጋር ባለፈው ሳምንት መጨረሻ ተወያይተዋል። የቴክኒክ ኮሚቴው አባላትም በተነሱ ጥያቄዎች ላይ መልስ ሰጥተው ከኮሚቴው አቅም በላይ ነው ያሏቸውን ጉዳዮች ለሚመለከተው ባለስልጣን እንደሚያቀርቡ ቃል ገብተዋል። በመጽሄት ዝርዝር ያለ ዘገባ ይኖረናል። የመላው ኢትዮጵያ አንድነት ድርጅት መኢአድ በደቡብ ኢትዮጵያ በአባሎቹና በሌሎችም ዜጎች ላይ ህገ ወጥ እስራትና እንግልት እየተፈጸመ ነው ሲል አቤቱታ አሰምቷል። በኢትዮጵያ ሰብአዊ መብት ኮሚሽን የሐዋሳ ቅርንጫፍ ጽህፈት ቤት ያደረገው ምርመራም ተመሳሳይ ችግር እንዳለ አመልክቷል። ይህንንም በመጽሔት ክፍለ ጊዜ ይዘን እንቀርባለን። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ባለፉት ሁለት ዓመታት ሶማሊያ ውስጥ ባካሄደቻቸው አምስት የአየር ጥቃቶች አስራ አራት ሲቪሎችን ገድላለች ሲል አንድ የሰብአዊ መብቶች ተሟጋች ድርጅት ገለጸ። የዩናይትድ ስቴትስ የጦር ኃይል በበኩሉ አጥብቆ አስተባብሏል። አምነስቲ ኢንተርናሽናል ትናንት ባወጣው ሪፖርቱ ከስድሳ አምስት የአይን እማኞች የተቀበለውን ቃል፣ በርካታ ፎቶግራፎች፣ የሳተላይት ምስሎችና በማኅበራዊ መገናኛ የወጡ መረጃዎችን በሶማሊያ የታችኛው ሸበሌ ክፍለ ግዛት የተፈጸሙ የአየር ጥቃቶች ማስረጃነት ጠቅሷል። ከሶማሊያ መንግስት ጋር በቅንጅት የአየር ጥቃቶችን ያካሄደው የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም በበኩሉ በጥቃቶቹ የተገደለ ሲቪል እንደሌለ አጥብቆ በማስገንዘብ የአምነስቲው ሪፖርት አፍሪኮም ሲቪሎችን እንዳይጎዱ በመከላከል ረገድ ያለውን ታሪክ በትክክል ያላንጸባረቀ ነው ሲል አስተባብለዋል። የጣሊያኗ ላምፔዱሳ ወደብ ላይ ከሊቢያ የተነሱ አፍሪካውያን ፍልሰተኞችን ያራገፈችን አንዲት የሰብአዊ ረድኤት መርከብ የጣሊያን ባለስልጣናት አስረዋል። ማሬ ኢዮኒዮ የምትባለው መርከብ የቀዘፋ ቡድን አባላት ባለስልጣናቱ ይዘው ለጥያቄ የወሰዷቸው ከባህር ላይ የተገኙና ከአደጋ እንዲተርፉ የተደረጉ ፍልሰተኞችን የያዙ መርከቦች ወደ ጣሊያን ወደቦች እንዳያስጠጉ የሀገር ውስጥ ጉዳይ ሚኒስቴሩ የጣለውን ሙሉ ክልከላ ጥሰዋል በሚል ነው። ሪፖርተራችን ሳቢና ካስቴል ፍራንኮ ከሮም ያጠናቀረችው ዘገባ አለ አዲሱ አበባ ያቀርባል። ማሬ ኢዮኒዮ ከሜዲትራኒያን ባህር ላይ ያተረፈቻቸውን ከአፍሪካ አገሮች የተነሱ 49 ፍልሰተኞችን ላምፔዱሳ ወደብ ላይ ካራገፈች በኋላ ቀዛፊዎቿ በቁጥጥር ስር በመዋላቸው ባዶዋን ትገኛለች። የሲሲሊ ዳኞች በመርከቢቱ ባልደረቦች ላይ እያዩ ያሉት ክስ ሕገወጥ ፍልሰትን ያበረታታሉ የሚል ነው። ከ49ኙ ፍልሰተኞች 12ቱ ታዳጊዎችና ሕፃናት መሆናቸው ታውቋል። ፍልሰተኞቹ ትናንት ላምፔዱሳ እንደደረሱ ምግብ፣ ውሃና ንጹሕ ልብስ ታድሏቸዋል። ባለሥልጣናቱ ትናንት ማምሻውንና ዛሬም የመርከቢቱን ባለቤት በፔካቻን ይዘው መርምረዋቸዋል። ቤፔ ካቻ ግን መርከቢቱ ጣሊያን እንዳትገባ የተከለከለችበትን መረጃ በጽሑፍ እንዲያሳዩቸው ባለሥልጣናት ጠይቀዋል። ይሁንና የቀረበ መረጃ የለም። ፍልሰተኞችን ወደ ሊቢያ ለመውሰድ ከኢጣሊያም ሆነ ከሊቢያውያኑ የተሰጠ ትዕዛዝ የለም ነው ያሉት። የኢጣሊያ ባለሥልጣናት እንደሚናገሩት ማሬ ሎኒዮ ወደ ወደዋ ባሉት እንዲገቡ ወይም ወደ ደሴቲቱ እንዲገቡ ፍቃድ አልተሰጣቸውም። የመርከቢቷ አዛዥ በጸጥታ ስጋትና በባህሩ ወጀብ የተነሳ መርከቧን ወደፊት ለመውሰድ ተገደዋል። መንግሥታዊ ያልሆነው ድርጅት በሰጠው ቃል ፍልሰተኞቹ ባሕር እንዳይገቡ አሊያም ሸሽተው ወደ ተዋት አገር እንዳይመለሱ እንዳተረፏቸው ይናገራሉ። የላምፔዱሳ ከንቲባ ሳልቫቶሬ ማርቴሎ የሚሉት ምንድን ነው? በባሕሩ ሕግ መሠረት አንዲት ጀልባ የጣልያንን ባንዲራ ካውለበለበች ወደ ጣልያን ወደብ ለመግባት ፈቃድ ይኖራታል ነው። ከሞት የዳኑት ፍልሰተኞች ላምፔዱሳ የእንግዳ ማረፊያ ማዕከል ሆነው ለቀጣይ ጉዞአቸው እየተጠባበቁ ይገኛሉ። አመሰግናለሁ አዲሱ ለዘገባው። ወደ ተከታዩ የዜና ርዕስ እናልፋለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አድሏዊ አሰራር ይከተላሉ ሲሉ ፌስቡክን፣ ጉግልንና ትዊተርን ጨምሮ የማኅበራዊ መገናኛ ብዙሃንን ወነጀሉ። ጥብቅ ምርመራ ሊካሄድ ሊደረግባቸው ይገባል የሚል አስተያየት ሰንዝረዋል። ፕሬዝደንቱ ትዊተር እጅግ አብዝቶ በመጠቀም የሚታወቁት ትራምፕ የስም ማጉደፍ ዘመቻ እንዲካሄድብኝ አበረታቷል ሲሉ ትዊተርን በስም ማጥፋትና በቸልተኝነት የወነጀሉት በምክር ቤቱ የደህንነት ጉዳዮች ንዑስ ኮሚቴ ከፍተኛውን የሪፐብሊካን ፓርቲ ተወካይ የካሊፎርኒያ ክፍለ ግዛት እንደራሴ ዴቪድ ኑናን ተቀላቅለዋል። ሪፖርተር ዴቪድ ኑኔዝን ተቀላቅለዋል። ሪፖርተራችን ዝላቲት ሳሆክ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። በትላንትናው እለት በዋይት ሀውስ በተካሄደ ጋዜጣዊ መግለጫ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ነው ትራምፕ የዲጂታል መረጃ መለዋወጫና የማህበራዊ መገናኛ ብዙኃን መድረኮች የሪፑብሊካኖችን ሀሳብ ያፍናሉ ሲሉ የከሰሱት። ከብራዚሉ ፕሬዚዳንት ጋር በጋራ በሰጡት በዚህ ጋዜጣዊ መግለጫቸው ትራምፕ በትዊተር በሌሎች ማህበራዊ መገናኛ ብዙሃንም ጭምር ከመቶ ሚሊዮን በላይ ሰዎችን እደርሳለሁ ብለዋል። ትራምፕ በዚያ ሚሊዮኖችን መድረስ ባስቻላቸው እድልም ጥሩ አድርገው እንደሚጠቀሙ ይታወቃል። ቡሊ ፐልፒት ኢንተራክቲቭ የተባለው የንግድና የማስታወቂያ ድርጅት ታዲያ ከፌስቡክና ከጉግል የተገኙ የፖለቲካ ማስታወቂያዎችን ገምግሞ ይፋ ባደረገው መረጃ እንዳመለከተው የትራምፕ የዳግም መረጃ ዘመቻ የተቀናቅ የትራምፕ የዳግም ምረጡኝ ዘመቻ የተቀናቃኙ የዴሞክራቲክ ፓርቲ ተፎካካሪዎች በሙሉ ተደምረው በሁለቱ የማህበራዊ መገናኛ መድረኮች ማስታወቂያ ካወጡት ከሁለት እጥፍ በላይ ገንዘብ አውጥቷል ይላል። Things are happening, names are taken off, people aren't getting through. You've heard the same complaints. And it seems to be if they're conservative, if they're Republican. <laughs> ተመሳሳይ ቅሬታዎችን ደጋግማችሁ ሰምታቸዋል። የሪፐብሊካን ፓርቲ አባላት ወይም ሆን ተብለው ተለይተው ኢላማ የተደረጉ ሰዎች ከሆኑ አድሎ ይደረግባቸዋል። ይህንንም በትዊተር፣ በፌስቡክ እና በሌሎች የማኅበራዊ መገናኛ መድረኮች ሲፈጽም አያለሁ። ፕሬዚዳንት ትራምፕ ናቸው ይህን ያሉት። የትራምፕ የመገናኛ ብዙሀን ዲሬክተር ስካቪኖም ማክሰኞ ማለዳ ላይ ፌስቡክ ለምን መልእክቶች ላይ ገደብ ጣለ? ሲሉ የቁጣ አዘል መልእክት አውጥተዋል። ግዙፉ የማህበራዊ መገናኛ ፌስቡክ በበኩሉ የቀመራ ስልቱ ተደጋጋሚና ተመሳሳይ ምልእክቶችን በአንድ ገጽ ሰፍረው ካገኘ የአትርዖት ስራ ያደርግባቸዋል ሲል አሰራሩን አስረድቷል። የዜናው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ1240 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ላይና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 11 ምሽት ፕሮግራማችን ነው። ናይል ሳትን የጠቀስነው በመደበኛነት የምንጠቀምበት ስለሆነ ነው። ለጊዜው በናይል ሳት ላይ ያለው ችግር እንዲስተካከል ባለሥልጣኖችና ባለሙያዎች እየተረባረቡ ናቸው ያሉት። ለማንኛውም እንደተገለጸው ፌስቡክ ላይቭ ላይ አት ቪኦኤ አምሃሪክ ብላችሁ መከታተል ትችላላችሁ። ከመደበኛዎቹ የአጭር ሞገድ ስርጭታችን በተጨማሪ በእንግሊዝኛ አጽሮት ስሙ ክሩ ተብሎ የሚታወቀው የኢትዮጵያ ሴቶች መብት ማዕከል ዓመታዊ ጉባኤውን የፊታችን ቅዳሜ ዋሽንግተን ዲሲ ላይ ያካሂዳል። በጣም ብዙ ወጣቶች እዚህ ድርጅት ውስጥ ገብተው እንዲሰሩ እንፈልጋለን። ምክንያቱም እኛ ድርጅቱን ውስጥ የምንሰራ አንዳንዶቻችን በጣም ብዙ ጊዜያችን ነው ደክሞናል። አዲስ አስተሳሰብ፣ አዲስ አመለካከት ከወጣቶች ይፈለጋል። የክሩ ወይም የኢትዮጵያ ሴቶች መብት ማዕከል ሊቀመንበር ወይዘሮ ሮማን አባተን ነው የሰማችሁት። አነጋግረናቸዋል። በምሽቱ ይዘናቸውን ቀርባለን። ኢትዮጵያውያን በአሜሪካም እንግዶች አሉት ግለሰቦች የተሳተፉበት የምርመራ ውጤት ነው ለፍርድ እንዲቀርብ ያደረገው። እንደበግ ነው አንጠልጠለው ግርና እጅ መሀል እንጨት ሰክተው ኳሳፌ ውስጥ ገብተው የቀጠቀጡ ለፍርድ መቅረቡ በጣም ደስ ይለኛል። በንጹሐን ላይ ደም ያፈሰሰ ለፍርድ እንደሚቀርብ ዛሬ ዳህላይ ቤት የሚያፈርሱ የሚያሰቃዩ፣ አንተ ወራሪ አንተ መጤ እያሉ ሰዎች የሚያዘነግጡ ሁሉ ፍርዱን ማግኘት አለበት። የመጀመሪያው የሕግ ባለሙያው አቶ ፍጹም አቻሜለ፣ ቀጥሎ የተሰሙት ደግሞ የቀይ ሽብር ሰለባዎች ወይዘሮ ጤና አዳም ይልማሽበሽና አቶ ዮሐንስ ታከለ ናቸው። ይዘናቸዋል በምሽቱ ዝግጅታችን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የሶማሌ ብሔራዊ ክልላዊ መንግስት ሐምሌ 28 ቀን 2010 ዓ ም በሶማሌ ክልል የተለያዩ ከተሞች ጥቃት የተፈጸመባቸውን የክልሉን ልዩ ልዩ ብሔረሰብ ነዋሪዎች ለማቋቋም 100 ሚሊዮን ብር መመደቡን አስታውቋል። የክልሉ የአደጋ ስጋት ስራ አመራር ቢሮ ኃላፊ አቶ መሐመድ ፋታ ለአሜሪካ ድምፅ በተለይ እንዳስታወቁት ሄጎ በተባለ የወጣቶች አደረጃጀት አማካይነት ከአራት ሺህ በላይ ግለሰቦች ልዩ ልዩ ጥቃቶች ተፈጽሞባቸዋል። አሁን የሚደረገው ድጋፍም የፈረሱ ቤቶችን ለመጠገንና የወደሙ ንግዶችን መልሶ ለማቋቋም ይውላል ብለዋል። ሐምሌ 28 ጥቃት የተፈጸመባቸውን ለመደገፍ በበጎ ፈቃደኞች የተቋቋመው ማህበር በክልሉ እርምጃ ደስተኛ መሆኑን አስታውቋል። አዲስ ቸኮል አዲስ ቸኮል ዝርዝሩን ይዟል። የሶማሌ ክልል የአደጋ ስጋት ስራ አመራር ቢሮ ኃላፊ የሆኑት አቶ መሀመድ ፋታ በተለይ ለቪኦኤ እንዳስታወቁት ሐምሌ ሀያ ስምንት ቀን የቀድሞ የሶማሌ ክልል አስተዳደር ባደራጃቸው ሄጎዎች ጥቃት የደረሰባቸውን የክልሉ ሶማሌ ያልሆኑ ነዋሪዎች መልሶ ለማቋቋም መቶ ሚሊዮን ብር መድቧል ብለዋል። በሐምሌ 28 ምክንያት ዋና ዋና ከተሞች ተከስቶ የነበረው ችግር የተጎዱትን ወገኖች እንደገና በይታቸው ተደግኖ ከተሞቹ እንዲኖሩ አድርገናል። ሁሉም ቦታ እንዲመለሱ ነው ያረግ ናቸው ከሶማሊያ ብሔር ውጭ የነበሩ ሰዎች ናቸው። መጀመሪያው ወደ ወደ በየ ቦታቸው እንዲመለስ ለትራንስፖርት ለምን ሚሆን ከፍለናል። አሁን በዚህ ሳምንት ውስጥ ደግሞ የምናከፋፍልላቸው የቤት ገና ና የቢዝነስ ለመቋቋም የሚያስችላቸው ትንሽ በጀት ስለመደበን ያሁን በዚህ ሳምንት ውስጥ ነው። በአደጋ መከላከል በኩል የሚቀበላል። ምን ያህል መደበላችሁላቸው? ለዚህ በመቶ ሚሊዮን አራት ሺህ አንድ መቶ አካባቢ ናቸው እና በዚህ ሳምንት ነው የሚከፋፈለው። አዎ። በአቶ ሙስጠፋ መሐመድ ዑመር የሚመራው የሶማሌ ክልል አዲስ አስተዳደር ስልጣን ከያዘ በኋላ ሶማሌ ያልሆኑ የክልሉ ነዋሪዎች ለመደገፍ ልዩ ልዩ ስራዎች ሲሰሩ እንደነበር የፕሬዚዳንቱ አማካሪ ዶክተር ታጁዲን ለቪዮ ያስታውቀው ነበር። ይሁንና ድጋፉ መሰረታዊ ፍላጎቶችን ከማቅረብ ብዙም የዘለል አልነበረም። በሐምሌ ሀያ ስምንቱ ጥቃት ከደረሰው ሞት፣ አካል ጉዳትና አስገድዶ መድፈር ባሻገር ሶማሌ ባልሆኑ የክልሉ ነዋሪዎች ሪፖርት የተደረገው የንብረት ውድመት መጠን ከስድስት መቶ ሚሊዮን ብር በላይ ነው። መንግስት ባካሄደው ጥናት ደግሞ አራት መቶ ሰላሳ ሚሊዮን ብር የሚገመት ንብረት መውደሙን የፌዴራል ዐቃቤ ሕግ አስታውቆ ነበር። በሐምሌ 28 ጥቃት ጉዳት የደረሰባቸው ነዋሪዎችን ለማቋቋም የተመሰረተው ለሶማሌ ክልል ተጎጂዎች የእርዳታ አስተባባሪ ኮሚቴ አባል የሆኑት የጂጂጋ ዩኒቨርሲቲ መምህሩ አቶ ዘላለም የኔነህ የሶማሌ ክልል መንግስት በወሰደው እርምጃ መደሰታቸውን አስታውቀዋል። በጣም ደስ የሚል ዜና ነው በእውነቱ ያው እኛ ተሰባስበን በደረሰው አደጋ በደረሰው ጥፋት ከማዘንም አልፈን የተጎዱትን ለመርዳት እየተንቀሳቀስን ነበረ። የዩኒቨርስቲ ተማሪዎች ደርሰናል፣ አቅመ ደካሞች ደርሰናል። ሌሎችም መረዳት አለባቸው የምንላቸውን ክራይቴሪያ በማውጣት እኛንን ክራይቴሪያ የሚያሟሉትን ስንበዛ ቆይተናል። የእኛ ተደራሽነት በጣም ውስን ነው። ነገር ግን አሁን ይህንን ስንሰማ ይሄ በጣም ትልቅ ደስ የሚል ዜና ነው። ሌላው ደግሞ አሁን ላይ በሀገራችን ያለው ነባራዊ ሁኔታ ምንድን ነው? ብዙ ቦታዎች ላይ መፈናቀሎች አሉ። ብዙ ቦታዎች ላይ በጣም በቃ በቅርብ ታሪካችን በተለይ ያላየነው ነው ያልሰማነው፣ መጥፎ መጥፎ ድርጊቶች እንሰማለን። እና ይሄ ነገር እንዴት ሊቀረፍ ይችላል፣ እንዴት ነው ሊቀለበስ የሚችለው የሚለውን ነገር በምናይበት ጊዜ መንግስት፣ በተለይ አካባቢው ላይ ያለው የመንግስት መዋቅር በቁርጠኝነት ከመከላከል አልፎ የጠፋን ነገር ደግሞ እንዴት መመለስ እንደሚቻል ከህብረተሰቡ ጋር በመመካከል እንደዚህ አይነት ፈርቀዳጅ የሆነ ሶማሌ ክልል ያሳየውን አይነት द्वार अगार गो ትልቅ ለውጥ ይመጣል። በሀገር ደረጃ ትልቅ ለውጥ ይመጣል ብዬ ነው ማስበው። ሐምሌ ሀያ ስምንት ቀን ሁለት ሺ አስር ዓመተ ምህረት በሶማሌ ክልል የቀድሞ ፕሬዚዳንት አብዲ መሀመድ ኡመር ወይም አብዲ ኢሌ ከስልጣን እንዲወርድ መጠየቁን ተከትሎ በክልሉ የተደራጁ ሄጎ የተባሉ ስብስቦች በርካቶችን መግደላቸው፣ በቁም ማቃጠላቸው፣ አብያተ ክርስቲያናትን ማውደማቸው፣ በርካታ ንብረቶችን መዘረፋቸውና ማውደማቸው እንዲሁም በሴቶች ላይ ግዳጅ ወሲብ መፈጸማቸውን በመጥቀስ ይህንኑ አስተባብረዋል ባላቸው ላይ የፌዴራል አቃቤ ሕግ ክስ በመሰረቱ ይታወሳል። ለአሜሪካ ድምጽ ራዲዮ፣ አዲስ ቸኮለኝ ድሬዳዋ አዲስ ቸኮልን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአማራ ክልል ሰሜን ሸዋ ዞን በምንጃር ሸንኮራ ወረዳና በኦሮሚያ ክልል አጎራባች ወረዳዎች ግጭት መከሰቱን የሰሜን ሸዋ ፖሊስ የሰሜን ሸዋ ዞን ፖሊስ መምሪያ አስታውቋል። ከትናንት በስቲያ ጀምሮ እስከ ትናንት በዘለቀው ግጭት ለጊዜው ይፋ ባይሆንም ጉዳት መድረሱን መረጃዎች ጠቁመዋል። ግጭቱ ዛሬ መረጋጋቱን መረጃዎች አመልክተው የሃይማኖት አባቶችና የሀገር ሽማግሌዎች ውይይት ጀምረዋል። የጸጥታ ኃይሉም የአካባቢውን ሰላም ለማረጋጋት እየተንቀሳቀሰ መሆኑ ተገልጿል። ሪፖርተራችን መስፍን አራጌ የዞኑን ፖሊስ መምሪያ ኃላፊ ኮማንደር ፍቅሩ ሳሌን በስልክ አነጋግሯል። በችግሩ መንስኤ አስተያየታቸውን ይጀምራሉ ኮማንደሩ ችግሩ መንስኤማ እንግዲህ ተራ እዛ አካባቢ በውሃ፣ በግጦሽ፣ በመሬት ይገባኛል አልፎ አልፎ በግለሰብ ደረጃ የሚከሰቱ ግጭቶች ነበር። ካሁን በፊትም አልፎ አልፎ ያ ደግሞ ወደ ቡድን ግጭት የሚሄድበት ሁኔታ አለ። ያ አጎራባች የተለያየ ብሔረሰብ ስለሚኖሩ ማለት ነው። የአማራና ርጎባ በአማራው በኩል፣ በኦሮሞ በኩል ደግሞ የተራ ስለሚኖር እንደዚህ አይነት ሲወርድ ሲዋረድ የነበረ አለመግባባቶች አሉ። አልፎ አልፎ የሚከሰቱ ግጭቶች በሽማግሌም በመንግስት አሰራርም እየተፈታ የመጣ ነው። የትናንቱም ግጭት የዚህ ውጤት ነው ነው የሚለው ዞሮ፣ የተላምቱም መነሻው የግለሰብ ግጭት ነው ከብት ስምሪት ላይ የግለሰብ ግጭት ነው መነሻው። ያንን ተጠቅመው ወደ ቡድን ግጭት ወደ ብሔር ግጭት ለመቀየር ጥረት ያደረጉ ሀይል አለ። እንግዲህ በሂደት ተጣርቶ የሚረጋገጥ ነው የሚሆነው ከወትሮ ከነበረው ያው ለየት ያለና መልኩም ነው እንዲቀይር የማድረግና ሕዝብ ለሕዝብ ግጭት እንዲከሰት አብሮ የሰራ አካል እንዳለ ነው በኛ ክትትል። ስለዚህ እሱም በጋራ እየተነጋገርን የምናጣራው ነው የሚሆነው። አሁን ግን ግጭቱ እንዳይከፋ ጉዳት እንዳይደም ሰራና ያለ ነው። አሁን እየተረጋጋ ነው ያለ። እስካሁን ባለው ሁኔታ ጉዳት የደረሰባቸው ሰዎች አሉ። እሱም አሁን ዝርዝር መረጃ ለመስጠት ችግር አለው። ዞሮ የተሰ ጉዳት አለ። ዝርዝር መረጃውን አጣርተን ብንገልጽ ነው የሚሻለ። ግጭቱ ተፈጠረበት የተባለውን ቦታ ያውቁታል። በአማራ በኩል ሸንኩራ አረዳ አሞራ ቤት ቀበሌ፣ እንደገና በፊናናጆ የሚባል ቀበሌ አለ። በተለይ ሁለቱ ቀበሌዎች ላይ ነው የተለያዩ መንደሮች ላይ ግጭት የተከሰተው። ኦሮሞም እንደዚሁ አዋሳኝ ሁለትና ሶስት ቀበሌዎች አሉ። ስለዚህ አሁን ግጭቱም በቁጥጥር ስር አውላችሁ የማረጋጋት ስራ እየሰራችሁ ነው ማለት እንችላለን? አዎ። በተለ መንገድ ማረጋጋት ስራ እየተሰራ ነው። የመከላከያ ሰራዊትን በአቅራቢያው ስላለ ገብቶ አብሮ አግዞን እያረጋጋ ነው ያለው። በእኛ በአማራም በኩል ያው አካባቢ ላይ ያለ የጸጥታ ኃይል እያረጋጋን ነው ያለ ነው። እንግዲህ ከኦሮሚያም እየሰሩ ነው ብለን ነው የምንገምተው። በሂደትም ደግሞ እየተገናኘን ችግሩን ለመፍታት እየተነጋገርን ነው ያለ ነው። የአባቶች በተለይ የሃይማኖት አባቶች እና የሀገር ሽማግሌዎች ሚና በዚህ ችግሩን ለመፍታት እነሱም እየተገናኙ ነው። ዛሬ እንዲያውም ጥሩ ነው። የኦሮሚያ በኩል የቦሰት ወረዳ ወለምጥቲ አካባቢ ያሉ የሀገር ሽማግሌዎችና ሃይማኖት መሪዎች ከዛ የተወከሉ ምንጃር ላይ መጥተው እዚህ ካሉ ሽማግሌና ሃይማኖት መሪዎች ጋር ግንኙነት አድርገዋል። በሰላም ተገናኝተው ተዋይተው በውይይት መፈታት እንዳለበት የሀገር ሽማግሌና ሃይማኖት መሪም ተቀናጅቶ ችግሩን እንደሚፈታ ከአቅም በላይ ሊሆን እንደማይችል ተማምነው ነው አሁን ሸኝታ እና ግንኙነት እየተደረገ ነው። ወደ ነበረበት ሰላማዊ ሁኔታ እየተመለሰ ነው ያለው። ኮማንደር ፍቅሩ የሰሜን ሸዋ ዞን ፖሊስ መምሪያ ኃላፊ እጅግ በጣም እናመሰግናለን። መስፍን አድራጌን ለዘገባው እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የጦር መሳሪያ ፈቃድ ሲሰጥ ፈቃድ ለተሰጠው አካል መብቱንም ሆነ ግዴታውን በግልጽ የሚያስረዳ አሰራር ባለመኖሩ በግለሰቦችና በህብረተሰቡም ላይ ጉዳት እየደረሰ መሆኑን የባህር ዳር ከተማ ነዋሪዎች እየገለጹ ናቸው። የክልሉ ሰላም ግንባታና ደህንነት ቢሮ በሰጠው መግለጫ ስለ ጦር መሳሪያ አጠቃቀምና ስለ ወንጀል ህጉ ግንዛቤ የማስጨበጥ ስራ እያከናወነ መሆኑን ጠቁሞ የሚፈለገውን ያህል ውጤት እንዳላመጣለት አመልክቷል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። ወጣት ትዕዛዙ አስናቀው ወይም በቅጽል ስሙ ፓሪስ በባህር ዳር ከተማ ታዋቂ የማሲንቆ ተጫዋች ነው። ወጣት ትዕዛዙ ወይም ፓሪስ ለደህንነቱ መጠበቂያ ብሎ የገዛው የጦር መሳሪያ በጥንቃቄ ጉድለት በራሱ ላይ ጉዳት እንዳደረሰ ይናገራል። ፍቃዱን አስፈቅጄ ለመሞከር ነው መሳሪያውና ለሊት ዘጠኝ ሰዓት አካባቢ ነው ይሆናል ከምሽቱ ልጅ የማይቶት ስለማወቅ የሰባት ዓመት ልጅ ነበረ እሱን አጋጣሚ አቀባቢዬ ወደ በር ለወጣ ስል ነው ዳጭሮ ሲይዘኝ እሱን አዳንኮ ብዬ አደጋው የተፈጠረው ማለት ሆዴ ላይ መታኝ፣ ግን መሳሪያው ወጥቶ ትንሽ አንጀቴ አካባቢ ተነክቶ ነበር። እሱን ሰርተውልኝ እንደ እግዚአብሔር ፍቃድ ተረፍ ያለው ማለት ነው። ፓሪስ እንደሚናገረው የመሳሪያ ፍቃድ ሲሰጥ ስላጠቃቀሙም ሆነ ማድረግ ስላለብን ጥንቃቄ በጥቅሉ መብትና ግዴታዬን ያሳወቀኝ የመንግስት አካል የለም ይላል። በጓደኞቼ ምክንያት ያወቅኩት እንጂ አሁን እንዴት እንደሚጠበቅ ፣ እንዴት እንደሚተኮስ፣ እንዴት እንደሚደረግ አላቅም የነበረና መሳሪያው የኔው መሳሪያ ለምሳሌ ያልኩሽ ዘጠኝ ጎርሳ ንንበል ዘጠኝ ጎርሶ አንድ ስተኩሽ አውቶማቲክ ነው የሚወስደው ስለዚህ ያን መሳሪያ አጠቃቀሙን ካላወቅሽው ብዙ ሰው ያልቃል፣ አንችንም ጨምሮ ነው የሚጎዳሽ ና ያንን ነው እኔ አሁን ማንም ግንዛቤ የሰጠኝ የለም ከጓደኞቼ ና ከገዛው ሰው ዬ ነው ትንሽ ግንዛቤ ሰጠኝ። በህዝብ በተሰበሰበ ተኩስ መስጠት ደስታ ባሀዘን አደጋ ቢፈጥር ተጠያቂ እንደሚሆን የሚያውቅ ያለ ሰው አይመስለኝም ብዙ። ስለዚህ ችግህም ክፍተት አለ በመንግስት አኳ ፍቃድ ሲሰጡ አብረው እንደማኗል ደንብና ግዴታና መብት ቢሰጡ ያ ሰው ተጠንቆ ሊይዝ ይችላል። ስለዚህ አሁን እኛ እየተቸገርን ያለው ነው። አሁን ዘፋኝ ነብይ ይሻለሁ አሁን እንኳን ፈቃድ ከተሰጠበት ጊዜ ጀምሮ የነበረውን ጦርነትና ግርግር እናውቀዋለን። ስራዎቹ ሁሉ በዛ ምክንያት ይቋረጡ ነበር። ሌላው የባህር ዳር ከተማ ነዋሪና የህግ ባለሙያ የሆነው አቶ ጌታቸው ወንድም በመሳሪያ አጠቃቀም ዙሪያ አሁን ያለው ሁኔታ አስፈሪ ነው ይላሉ። ራሱን የመታ ሰው ተሰማ ያለሽ፣ ሚስቱን የገደለ ሰው ተሰማ ያለሽ። ለቅሶ ላይ፣ ሰርግ ላይ ያላቸው መልክ ቀይረዋል በርችት በዘፈን የነበሩ ነገሮች አሁን ወደ መሳሪያ ቶክስ ሂደዋል። ሎቅሾዎች በሙሉ ማንም የሙት ማንም እንደ ጀብድን ቶክስ ነው በሙሉ ምሰሚው ደስ አይልም። ሁኔታው ልክ እንደ ፓሪስ ሁሉ። አቶ ጌታቸው መንግስት የመሳሪያ ፍቃድ ሲሰጥ ግንዛቤ ማስጨበረጥ ስራ መስራት ነበረበት፣ ይህ ባለመሆኑ ዛሬ ወንጀለኛ ሁሉ ባለመብት እንደሆነ እየተሰማው ነው ይላሉ። ማታ ማታ የከተማችን ሰላምና ጸጥታ አስፈሪ ደረጃ ላይ ደርሷል። የተኩስ ድምጽ ሳንሰማ አይነጋም ይላሉ ሞባይል ነጥቆ እየሮጠ ፖሊስ አይቶት ሲከተለው እኮ መሳሪያ ውጦት ተመለሱ ብሎ የተኮሰ ውሎ አለ እየሰማን ነው ቀበሌ 11 ሽራው ሲተኩስ ሚስቱ የሞተችበት እንትን ሰምተናል ጎንደር ላይ በእኛ አካባቢ ባህል ለቀስተኛውና ሊያስተዛዝን የመጣው ሲገናኝ ይተኮሳል ተኩሳለ አንዱ እየተኮሰ እጁ ዘቂልና ከፊቱ የነበረውን አንገቱን ከኋላ በኩል ይመታዋል ያ ወዲያውን ይሞታል ከዛ በኋላ ተመቶ የወደቀው ልጅ ወንድም እዛው ጋር ነበረ። ሌላ መሳሪያ ይዟል። ስለዚህ ይሄ ደንግጦ መጀመሪያ የመታው ሰው ደንግጦ ሲሮጥ፣ የዚህ የወደቀው ሰው ወንድም ደግሞ ወዲያውን ያንን ተኩሶ ይመተዋል። አንድ ሰው ለመቅበር ለማስተዛዘን ተሄዱ፣ እዛ ጋር ሶስት ሬሳ ሁኗል። ወዲያውን ተለያዩ እና በቃ ጉድብ ይዘው ቶክስ ተጀመረ፣ ሰው ተበተነ። ያንን ሬሳ በአግባቡ እንኳን ሚቀብር የሚያነሳ ሰው እንኳን ለሕክምና የሚያደርስ እንኳን የለም። ይሄ ነው ማህበራዊ ቀውስ ማለት ለእኔ ስለዚህ የዚህ የመሳሪያ ፈቃድ በጣም አደገኛ ነው። ለደስታም ለለቅሶም ተብሎ የሚጀመር ነገር እስከ ወዲያኛው ቤተሰብን የሚበትን ማህበረሰብን የሚያጋጭ ነገር ነው የሚፈጠረው። መንግስት ከፈቀደ ላይቀር አጠቃቀሙንም በደንብ በአግባቡ ለህብረተሰቡ ግንዛቤን ፈጥሮ እንደገና ደግሞ ለመፈጸማቸውም ክትትል መደረግ አለ። የክልሉ ሰላምና ግንባታ ደህንነት ቢሮ ኃላፊ አቶ ገደቤ ኃይሉ እንደሚሉት ህዝብ በሚሰበሰብበት ቦታ ላይ የጦር መሳሪያ ይዞ መገኘት በህግ ያስቀጣል። ተኩሶ የገደለም ሆነ ያቆሰለ ግለሰብ መሳሪያ እንዲያወርድ እያደረግን ነው። በህጉ መሰረት ደግሞ በወንጀል ህጉ ተጠያቂ ነው ግን የግንዛቤ ማስጨበጥ ስራ ውጤት አላመጣም ይላሉ። የመሳሪያ አያያዝና አጠቃቀም መመሪያ አለው፣ ደንብ አለው። አላግባብ የሚተኩሱ ሰዎች በህገ ደንቡ መሰረት ያወርዳሉ። ተኩስ የሚከለክልባቸው ተኩስ የሚያስፈልግበት የሚለውም አሉ። ስለዚህ ከዚህ አንጻር ሲታይ የሰጠነው የግንዛቤ ስራ ውጤታማ ነው ብሎ መውሰድ አይቻልም። ይህንን የግንዛቤ ፈጠራ ከመስራት ባሻገር ህጉንም ተግባራዊ ማድረግ ስራዎች እየተሰሩ ነው ያሉት ተባርቆ ይሁን ከጥንቃቄ ጉድለት የመለጨ ይሁን ሰው ላይ የአካል ጉዳት ይሁን የሞት ካደረሰ በወንጀል ህጉ መሰረት ተጠያቂ የሚሆንበት ሁኔታ አለ። አቶ ገደቢያ ያያይዘው የጦር መሳሪያ ማን መያዝ አለበት ለሚለው የህብረተሰቡ ጥያቄ በጠቅላይ አቃቢ ህግ የወጣ ረቂቅ ስላለ በረቂቁ ላይ ህብረተሰቡ ጋር ተወያይቶ ውሳኔ ላይ እስኪደረስ ድረስ ወላጆች ለወጣት ልጆቻቸው መሳሪያ ከመስጠት እንዲቆጠቡም ጠቁመዋል። በተለይ ወጣቶቹ መሳሪያ ይዘው ከቦታ ቦታም እንዳይንቀሳቀሱ ወላጆቻቸውን እንዳይሰጧቸው የማድረግ ስራ በውይይት እየተካሄደ ነው ያለው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው። ወደ ተከታዩ ዘገባ እናልፋለን። የሰላም ጥሪውን ተቀብለው ወደ ጦላይ ማሰልጠኛ ካምፕ የገቡ የኦሮሞ ነጻነት ግንባር የቀድሞ ታጣቂዎች ከአባ ገዳዎችና ከቴክኒክ ኮሚቴው ጋር ባለፈው ሳምንት መጨረሻ ተወያይተዋል። የቴክኒክ ኮሚቴው አባላትም በተነሱ ጥያቄዎች ላይ መልስ ሰጥተው ከኮሚቴው አቅም በላይ ነው ያሏቸውን ጉዳዮች ለሚመለከተው ባለስልጣን እንደሚያቀርቡ ቃል ገብተዋል። ፀሐይ ዳምጠው ተጨማሪ አላት። የአባ ገዳዎች እና የቴክኒክ ኮሚቴ የሰላም ጥሪውን ተቀብሎ ጦር ላይ ማሰልጠኛ ካምፕ የገቡት የኦነግ ታጣቂዎች ሰላምን ለማስፈን የተገቡላቸው ቃሎች ሁሉ እንዳልተፈጸሙ ይናገራሉ። ሴንጢ በመባል የትግል ስም የምታወቀው የታዋጊዎቹ አባል የቴክኒክ ኮሚቴው ባለፈው ሳምንት መጨረሻ ወደ ማሰልጠኛ ካምፑ ሄደው በተለያዩ ጉዳዮች ላይ መወያየታቸውን ገልጿል። ለሶስት ሳምንት ገደማ አካባቢ ቆይቼ ነበር። በዚህ ጉዳይ ላይ ትምህርትንም አልጀመርንም። በተጨማሪም ደግሞ በቀደም አባገዳዮች እና የቴክኒክ ኮሚቴዎች ስመጡ እዚህ ስላልገቡ በዚህ በዚህ ጉዳይ ላይ ትንሽ ቅሬታ አለ። በውይይቱ ላይ ከተነሱት ጥያቄዎች መካከል ዋናው ስልጠናው ከተጠናቀቀ በኋላ የኦነግ ታጣቂዎች ጣፋንታ ምንድን ነው? በኦነግ ስም አሁንም በኦሮሚያ ክልል ሰዎች እየታሰሩ ነው የሚሉና ሌሎች ጥያቄዎች መነሳታቸውን የኦነግ ታጣቂ አባል ተናግሯል። በሰላማዊ መንገድ በገባን ቁጥር የኦነግ መስሪያ ቤት ተከፍቶ ስራ ማስራት አለበት። ይሄ ለምን ይዘጋል? ሌላ ደግሞ በዚህ ጊዜ እኛ ሰላማዊ መንገድን ይዘን ስን ወደ ካምፕ ስንመጣ ህዝባችን በእኛ ስም ለምን ይታሰራሉ? በእስር ቤት ያሉ ደግሞ ለምንድን ነው የማይፈቱ? ጥያቄን አንስቴናል። በተጨማሪም ደግሞ ሰላማዊ መንገድ ይዘው በመጣው የኦነግ ሰራዊት የወደፊት እድሉ ምን ይመስላል? መንግስት በዚህ ጉዳይ ላይ አንድ መልስ ማስጣት አለበት። መጥቶ ለምን መልስ አይሰጠንም? ከመንግስት አካል የምለው ጥያቄን ጠይቄናል። የተነሱት ጥያቄዎች አብዛኛዎቹ መንግስትን ይመለከታሉ ያሉት የቴክኒክ ኮሚቴ የኦሮሞ ዲሞክራሲያዊ ፓርቲ ተወካይ አቶ ሞገስ እድኤ፣ መድረክ ላይ የተመለሱ ጥያቄዎች ቢኖሩም የበላይ አካል መልስ የሚያስፈልገውን ይዘን ተመልሰናል ይላሉ። ሰልጣኞቹን አነጋግረናል። ያቀረቡት ጥያቄ አባገዳዎቹ ባለፈው ጊዜ ባይጠይቁም ተመልሰዋል ለምንድን ነው የሚል ጥያቄ ያቅርቡ ነበር። በዛ ላይ እኒያ የሰጠናቸው መረጃ አባገዳዎችም እንደዚሁ መረጃ ሰጥቷቸዋል። የተሟላ አልነበረም። ጉዟቸው ደብዳቤ ለማሰልጠኛው ይዞ መሄድ ነበረባቸው። ያኛ ሳሟሉ ስለቀሩ እንደተመለሱ መግባባት ላይ ደርሰዋል። ስለ ስልጠና ቆይታም እንደዚሁ አንስተዋል። የስልጠና ቆይታው በሚሰጠው ስልጠና አይነትና በሚታየው ለውጥ ላይ ነው የሚመሰረተው እንጂ ከወዲሁ ይሄን ያህል ጊዜ ይቆያሉ ተብሎ ጊዜ አልተቀመጠም። በመንግስት ፖሊሲዎችና ስትራቴጂዎች ላይ ነው ስልጠና የሚወስዱት። ያ ምን ያህል ጊዜ እንደሚወስድ ከሚቀርበው ትምህርትና እንደ ተሰልጣኙ አቀባበል ይወሰናል የሚል ነው የተመለሰላቸው። ከዛ ውጪ ስለ ክልሉ ሁኔታ፣ ስለ ሕግ በላይነት እንደዚሁ አንስተው መልበሻ ልብስ እና ሌሎች ጥያቄዎች፣ የወደፊት የስራ እድላችን ምን ይሆናል የሚል ነገር አንስተው ከስልጠና በኋላ መንግስት በክል እንደሚመልስ የልብስ ጥያቄያቸውን ደግሞ ምላሽ እንደሚያገኝ ነው መረጃ የሰጠናቸው። ውጣውረድ ቢበዛም የቴክኒክ ኮሚቴው መጀመሪያ ባስቀመጠው አቅጣጫ ስራውን እያከናወነ ነው ያሉት የኮሚቴው አባል አቶ በቀለ ገርባ የታጣቂዎች ጥያቄ በብዛት የፖለቲካ በመሆኑ ባለፈው ሳምንት መጀመሪያ ኮሚቴው ማሰልጠኛ ደርሶ ሳያገኛቸውን መለሱ ቅሬታ ፈጥሮባቸዋል ብሏል። በስምምነታችን መሰረት የሆነ ሰራዊት ካምፕ ከገባ በኋላ ያለበትን ሁኔታና ስለያያዙ በየጊዜው እየጎበኘን ለህዝቡም ሪፖርት እንድናደርግና ሊሻሻሉ የሚገባቸው ነገሮች ካሉ እንዲሻሻሉ በየጊዜው መጎብኘት እንዳለብን ስምምነት ላይ ደርሰን ነበረ በዛው መሰረት ከዚህ ቀደም አንድ ጊዜ ሞክረን ሳይሳካልን ቀርቷል። ለሁለተኛ ጊዜ ያሉትን መስፈርቶች በሙሉ አሟልተን እንደገና ጥያቄ አቅርበን ተፈቅዶልን ሄደን በካምፕ ውስጥ ያሉ የኦነግ ሰራዊት አባላትን አንድ ላይ ሰብስበን በአዳራሽ አነጋግረናቸዋል። ያሏቸውን ጥያቄዎች አንስተዋል። ስለዚህ በመጀመሪያ አንስተው የነበረው ጥያቄ በስምምነቱ መሰረት ስነው አባ ገዳዎች የቴክኒክ ኮሚቴው ጎበኝን ያልተፈቀደው ለምንድን ነው? በማለት የረሀብ አድማ አድርገው ነበረ። እና አሁን እኛ ከመሄዳችን ጋር ተያይዞ የነበረው ውጥረት ረግቦ የማሰልጠን ስራው ከዛ ከተመለሰን በኋላ ገና ሊጀምሩ መሆናቸው ነው የተነገረን። ኦኔግ ታጣቂዎቹን በአድራ መልክ ለኦሮሞ ህዝብና አባ ገዳዎች ከሰጠበት ቀን ጀምሮ ያለባቸውን ችግርም ሆነ ጥያቄ በአባ ገዳዎች በኩል እንጂ ቀጥታ እጃችን ማስገባት አንችልም ብሏል። የኦነግ አመራርና በኮሚቴው የኦነግ ተወካይ የሆኑት አቶ ገንሳ አያናም የኦነግ ታጣቂዎች ከኮሚቴው ጋር ከተወያዩ በኋላ ሰኞ ዕለት ስልጠና መጀመራቸውን የታጣቂዎቹ አባል ሴንቲ ለአሜሪካ ድምጽ ራዲዮ ተናግረዋል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦኔኝ ከአዲስ አበባ ፀሐይ ዳምጠውን እናመሰግናለን። ወደሚቀጥለው ዘገባ ስናልፍ የመላው ኢትዮጵያ አንድነት ድርጅት መኢአድ በደቡብ ኢትዮጵያ በአባሎቹና በሌሎችም ዜጎች ላይ ህገወጥ ስራትና እንግልት እየተፈጸመ ነው ሲል አቤቱታ አሰምቷል። በኢትዮጵያ ሰብዓዊ መብት ኮሚሽን የሐዋሳ ቅርንጫፍ ጽህፈት ቤት ያደረገው ምርመራም ተመሳሳይ ችግር እንዳለ አመልክቷል። መለስካቸው አመሃ ነው ዝርዝሩን የያዘው። ፓርቲው በቅርቡ ይፋ ባደረገው መግለጫው በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት በጎፋ ዞን በዛላ ወረዳ በሚገኙ የመያድ አባላት ላይ የዞንና የወረዳ አመራሮች በሚያደርሱባቸው የሰብአዊ መብት ረገጣ፣ ግድያ፣ ድብደባና እስራት ምክንያት በከፍተኛ ችግር ውስጥ ይገኛሉ ብለዋል። መያድ በዚህ መግለጫው በተለይ በጎፋ ዞን በዛላ ወረዳ በአባሎቹ ላይ ተፈጽመዋል ባለው ህገወጥ እርምጃዎች ቢያተኩርም በወላይታና በቴፒ ከተማም ተመሳሳይ ችግሮች እንዳሉ ይናገራል። የድርጅቱ ምክትል ፕሬዚዳንት አቶ ሙሉጌታ አበበ በተለይ ለቪኦኤ በሰጡት ቃለ ምልልስ ተጨማሪ ማብራሪያዎችን አካፍለዋል። አሁን በእስር ላይ የሚገኙት ሰባዎቹ የእኛ አባላት ናቸው እና ይሄ እስር የተፈጸመባቸው በእናንተ አስተያየት አባሎቻችሁ ስለሆኑ ነው ወይንስ በሌላ ምክንያት ነው? እንደ ማንኛውም ዜጋ ፍትህ ያጡ ናቸው። በፖለቲካ ጉዳይ ሳይሆን የታሰሩት በአካባቢው ፍትህ ያለመኖሩን የሚያሳይ እና እንደ ማንኛውም ህዝብ ሌሎችም ህዝቦች ላይ የሚደርሰው ችግር ነው እየደረሰባቸው ያለው እና ፖለቲካን ትኩረት አድርገው ያደረሱት ነው ማለት ብለን መደምደም አንችልም። ግን እዚህ ከደረሰኝ አንዳንድ መረጃ እንደተመለከቱ ከሆነ እነዚህ ሰዎች በአንዳንድ ባለስልጣናት እንደሚባለው ከሆነ በነፍስ ግድያም ጭምር የሚፈለጉ ሰዎች እንደሆኑ ነው የሚነገረው። በዚህ ጉዳይ ይሄም ተጣርቶ የተመሰረተባቸው ክስ የለም፣ የቀረበባቸውን ማስረጃ የለም። ተለይተው በአጠቃላይ በጅምላ ከታፈሱ በኋላ ሌሎቹን ወዴት እንደደረሱ እያጣራን ያለነው ገና። በተጨባጭ ያገኘናቸው ግን ሰባ ሰዎች በአንድ ማረሚያ ቤት ያሉ፣ በአንድ ወረዳ ላይ ሳውላ ማረሚያ ቤት የሚገኙ ናቸው። እነዚህ ወረዳው ዛላ የሚባል ነው የተያዙበት። ከዚያ ተይዘው ሳውላ ማረሚያ ቤት በአንድ ወረዳ ዳኛ የፍርድ ቤት ዳኛ ትዕዛዝ ተቀምጠዋል። ጊዜ ቀጠሮም የለም፣ ክስም የለም። ነብስ ግድያ ይሁን በምን ይሁን ምንም አይነት የተመሰረተ ክስ የለም። ደረቅ ወንጀል የሰራ ካለና ወንጀለኛ ነው ተብሎ ማስረጃ ከቀረበበት ማንኛውም አካል ቢሆን ከህግ በላይ አይደለም፣ ለህግ መቅረብ እንዳለበት እናምናለን። አቀራረባቸው ግን የፍትህ ስርዓትን የተከተለ አይደለም። በጅምላ ወስዶ ከስድስት ወር በላይ ያለምንም ክስና ያለምንም ፍትሕ አንድን ዜጋ ማንገላታት ኢሰብአዊ ነው የሚል ነው ያለን አቋምኛ በኢትዮጵያ ሰብአዊ መብት ኮሚሽን የሐዋሳ ቅርንጫፍ ጽሕፈት ቤት መያድ በግፍ ታስረውብኛል ከሚላቸው ሰባ አባሎቹ መካከል የመረመረው የሃምሳ ሰባቱን አመልካቾች ወይንም አቤቱታ ባዮች እንደሆነ በጥር ወር መጨረሻ ሳምንት ላይ ለተወሰኑ የክልሉ መንግሥት መስሪያ ቤቶችና ለአቤቱታ አቅራቢዎች ይፋ ባደረገው ውሳኔ አሳውቋል። ቅርንጫፍ ጽሕፈት ቤቱ የአቤት ባዮቹን የነአብጸ አመራን ማመልከቻ መሠረት በማድረግ የጎፋ ዞን ዛላ ወረዳ ፖሊስ ጽፈት ቤትን የጎፋ ዞን ዛላ ወረዳ ፍርድ ቤትንና የጎፋ ዞን ሳውላ ከተማ ማረሚያ ተቋምን ማስረጃዎች መመርመሩን በዝርዝር ያስረዳል። በዚሁም መሠረት ውሳኔ ሰጥቷል። ምክረ ሐሳብም ለግሷል። በኢትዮጵያ ሰብአዊ መብት ኮሚሽን የሐዋሳ ቅርንጫፍ ጽፈት ቤት ውሳኔ መሠረትም የአቤት ባዮቹ የተፋጠነ ፍትሕ የማግኘት መብት በጎፋ ዞን ፍትሕ መምሪያ አልተከበረም። ይህ ብቻ ሳይሆን የአቤት ባዮቹ የተፋጠነ ፍትሕ የማግኘት መብት በወረዳው ፍርድ ቤትና በሳውላ ማረሚያ ቤት እንደተጣሰ በውሳኔው አመልክቷል። ቅርንጫፍ ጽሕፈት ቤቱ ከውሳኔው በማስከተል ምክረ ሐሳቦችን ሰንዝሯል። ከእነዚህም መካከል የጐፋ ዞን ከፍተኛ ፍርድ ቤት የተጠርጣሪዎችን የተፋጠነ ፍትሕ ማግኘት መብት የሚያጣበብ ውሳኔ በመስጠት ተጠርጣሪዎቹ ከሶስት ወር በላይ ክስ ሳይመሰረትባቸው በእስር እንዲቆዩ ባደረገው በዛላ ወረዳ ፍርድ ቤት ላይ አስፈላጊውን ማጣራት በማድረግ የእርምት እርምጃ እንዲወስድ እናሳስባለን ይላል። ከዚያ ከፍ ብሎም የደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግሥት ጠቅላይ አቃቢ ሕግ የአቤት ቢያዮቹ የተፋጠነ ፍትሕ የማግኘት መብት እንዳይከበር በተለይም የፖሊስ የምርመራ መዝገብ ከተጠናቀቀ በኋላ በተጠርጣሪዎቹ ላይ በሕጉ በተጠቀሰው የጊዜ ገደብ መሠረት ክስ ሳይከፍት በቀረው እና በዚህ ምክንያት የተጠርጣሪዎችን የተፋጠነ ፍትሕ የማግኘት መብት እንዲጣስ ምክንያት በሆነው የጎፋ ዞን ፍትሕ መምሪያ ላይ ተገቢውን ማጣራት በማድረግ አስፈላጊውን የእርምት እርምጃ እንዲወስድ እናሳስባለን ብሏል። የቅርንጫፍ ጽሕፈት ቤቱ ከዚህ ምክር ሐሳብ በኋላም መብታቸው የተገፈፈው ዜጎች ዛሬም ምንም አይነት ክስ ሳይመሠረትባቸው በእስር ቤት እንደሚገኙ የማያድ ምክትል ፕሬዚዳንት አቶ ሙንጌታ አበበ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። የተከበራችሁ አድማጮች ሰሞኑን ትናንት ከትናንት ጀምሮ የሳተላይት ችግር እንዳለ አረጋግጠናል። ለተፈጠረው ችግር ይቅርታ እንጠይቃለን። ክቡራትና ክቡራን፣ ባለሙያዎችና የስራ ኃላፊዎች ችግሩን በተቻለ ፍጥነት ለመፍታት እየተጣደፉ ናቸው። ለማንኛውም ግን በአየር በአጭር ሞገድ በ22 በ25ና በ31 ሜትር ባንድ ላይ ያለን በ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል የሚተላለፈው ጋቢና ፕሮግራም ደግሞ በአጭር ሞገድ 19 ሜትር ባንድ ላይ እንደዚሁ ይገኛል። ስርጭቶቻችን በፌስቡክ ላይቭም በቀጥታ ይሰራጫሉ። አዲስ አበባ ላይ ከምሽቱ ሶስት ሰዓት እስከ አራት ሰዓት ነው። በፌስቡክ ላይቭ የምንገኘው ዋሽንግተን ላይ ደግሞ ላላችሁ አድማጮቻችን እና በአካባቢው ከቀኑ ሰባት ሰዓት ወይም ዋን ፒኤም በዓለም አቀፍ የሰዓት አቆጣጠር በዓለም ዙሪያ ላላችሁ ሁሉ ለንደን ላይ 18 ሰዓት 1800 ሲሆን ፌስቡክ ገጽ ላይ ላይቦታችሁ ዝግጅቶቻችንን ስርጭቶቻችንን ማግኘት ትችላላችሁ። የናይል ሳት ስርጭታችን በተቻለ ፍጥነት ይስተካከላል፤ እንደተስተካከለ እናሳውቃለን። ሁሉን አቀፍ ለሆነ ለሚዛናዊና ትክክለኛነቱ ለተረጋገጠ መረጃ የአሜሪካን ድምፅ ያዳምጡ። ከታላቅ አክብሮት ጋር የአሜሪካ ድምፅ የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድናችሁ ያለ ነው ሰሎሞን አባተና ቆንጂት ታየነን። አሁን ለሁለተኛው አጋማሽ የተሰናዱት መደበኛ ዝግጅቶች ላይ ደርሰናል። የሚቀድመው ኢትዮጵያውያን በአሜሪካ ነው። አዘጋጅና አቅራቢ አዲሱ አበበ በደል ያደረሰ እስር ቤት ውስጥ ቀበሌ ውስጥ ማዕከላዊ የሌሎችን ሰብአዊ መብት የረገጠ ግለሰብ ቅድማመት ሀያ አምስት አመት ሚስት ወደፍት መቅረቡ አይቀርም። የሕግ ባለሙያው ፍጹም አቻምየለህ ናቸው። የነገሩ ጭብጥ መርጊያ ንጉሴ ሐብተየስ የተባሉ ኢትዮጵያዊ ተወላጅ የአሜሪካ ዜግነት ለማግኘት ለዩናይትድ ስቴትስ የኢሚግሬሽን መስሪያ ቤት የሐሰት ቃል በመስጠታቸው ተከሰው በቀረበባቸው ክስ ጥፋተኛነታቸውን አምነዋል ነው እናም በቅርቡ የጥፋተኛነት ውሳኔ እንደሚሰጣቸው ጥፋተኛ ከተባሉም በፌዴራል እስር ቤት አስር ዓመት ይታሰራሉ ተብሏል። ፍርዱ የአሜሪካ ዜግነታቸውንም ሊገፍ ወደ ትውልድ አገራቸው ኢትዮጵያ ሊያስባረራቸው እንደሚችልም ነው ከአቃቢ ሕግ ጽህፈት ቤት የወጣው መግለጫ ያመለከተው። እስቲ አጥር ያለ የሕግ ማብራሪያ ከባለሙያው ከአቶ ፍጹም እናክል በቅድሚያ አመሰግናለሁ አቶ ፍጹም። ጉዳዩን በመጀመሪያ ያደረሱንም እርስዎ ነበሩና እስቲ የነገሩን አነሳስ ዘርዘር አድርገው ይንገሩን። ጥፋተኝነትን ያመነው አቶ መርጊያ የሚያውቁት ሰዎች በደል አድርሶብናል ብለው ጠቆሙ። በዚህ በአሜሪካን የፍትህ ሚኒስቴር ውስጥ የተቋቋመ አንድ ጽሕፈት ቤት አለ። ሰብአዊ መብት ገፈፋ ውስጥ የተሳተፉት ሰዎችን እየፈለገ እያደነ ወደ ፍርድ የሚያቀርብ ሰለባ የሆኑትን ሰዎች ፍትህ እንዲያገኙ ማድረግ በሚል ዓላማ የተቋቋመ ድርጅት አለ። እና ይሄ ቢሮ ከኔ ጋር ለብዙ አመታት ኮንታክት ነበረ። እና ይሄ ቢሮ ነው እንግዲህ በጠቋሚዎች ተባባሪነት ወደ ፍትህ ያመጣው። ግን እንዴት ተገኘ? በዚህ ጉዳይ ሰለባ የሆኑ ሰዎችም ኢትዮጵያውያኖችም አግኝቻለሁ፣ ከእርሶ በኋላ አቅርባቸዋለሁ። ግን አቶ መርጋ እንዴት ተገኘ? ራሳቸው ላይ በደል ያደረሰባቸው ሰዎች እንዳጋጣሚ አዩ፣ የት እንደሚኖርም ታወቁ ያገኙትን ሶርት ወደ ፍትህ አካላቱ እንዲደርስ ተደረገ። ወደ አምስት ስድስት ግለሰቦች የተሳተፉበት የምርመራ ውጤት ነው ይህንን ግለሰብ ለፍርድ እንዲቀርብ ያደረገ። ለመሆኑ ማን ነው የአቶ መርጊያ ከሳሽ? ከሳሹ አቃቢ ሕግ ነው። እነዚህ በደል የደረሰባቸው ሰዎች የአቃቤ ሕግ ምስክሮች ናቸው። ግለሰቡ በሚፈረድበት ቀን ሄደው የቪክቲም ኢምፓክት ስቴትመንት የሚባል አለ። እኔ ጋንዲ እንዲህ ያደርሶብኛል እና አስር ዓመት ይፈረድበት፣ ዘጠኝ ዓመት ይፈረድበት ብሎ መመስከር ይችላል። ይሄ እንግዲህ የወንጀለኛ መቅጫ ስነ ስርዓት ሕግ ውስጥ ያላቸው መብት ነው። ከዛም አልፈው እንግዲህ ለደረሰባቸው ካሳ ጉዳት ካሳ መጠየቅ ይችላሉ ወይ ነው። እንግዲህ እሱ ትንሽ ኮምፕሊኬትድ የሆነ ነው። ምክንያቱም ይሄ በደል የደረሰ ኢትዮጵያ ነው። የኢትዮጵያ ሕግ ምን ይላል በዚህ ጉዳይ ላይ? በስንት አመት ነው ካሳ መጠየቅ የሚቻለው? የአሜሪካን ሕግ ምን ይላል? ይሄ ትንሽ የራሱ የሁለት ኢንተርናሽናል ሎ ማለት የሁለት ሀገሮችን ሕግ በደንብ ማየት የሚያስፈልገው ጉዳይ ነው እንጂ የካሳ መብታቸው ሊኖር ይችላል፣ ግን ፍርድ ቤት የመክሰስ ጊዜው አለፈው ጊዜ ገደው አላለፈውም ወይ ያ ትንሽ ጥናት የሚያስፈልገው ነው። ወደ ሰለባዎቹ እንለፍ ሁለት ናቸው። ወይዘሮ ጤና አዳም ይልማ ከዚሁ ከቨርጂኒያ እና አቶ ዮሐንስ ታከለ ይባላሉ፣ ከሜሪላንድ። አመሰግናለሁ። አቶ መርጊያ ንጉሴ ሀብተየስን እናንተ እንዴት የትና መቼ ነው የምታውቋቸው? ወይዘሮ ጤና ዳም ከእርስዎ ልጀምር። እሺ ከፍተኛ ሶስት እስር ቤት በገባሁኝ ጊዜ ኢትዮጵያ ኢትዮጵያ ከገራፊዎቹ እና ከደብዳቤዎቹ መሀል አንደኛው እንደነበረ እሱ አስታውሳለሁኝ። እንደው ለምን ታሰሯል? ለም እንግዲህ በፖለቲካ ምክንያት ይመስለኛል። ለነገሩ በፖለቲካ ግን ያው በኛ ፓኬጅ ነው ከትምህርት ቤት ነው የተያዙት። ግን ዋናው በቤተሰቡ በአባቴ ምክንያት ነው በጣም ያጠቁኝ የነበረው። ከተነሳንበት ጉዳይ እንዳንወጣ ብዬ ነው እንጂ አውቃለሁ አባት ሆንም ጉዳይ አውቃለሁ። ጀነራል ልማ ሽበሺ ይፈለጉ ስለነበር በሳቸው የተነሳ የሳቸው ልጅ ነው። ሞቷል፣ አባቴ ተገሏል፣ እናቴ እስር ቤት ናት ያለችው፣ ሁለት ወንድሞች የመሰረቸው የነበሩት። ታዲያ ኢትዮጵያ የሚያውቋቸውን ሰው እዚህ አስታወሷቸው። ጊዜ ማመራሳ ከሰዎች አደሉም ተሻለ እሱን በፍጹም ሆነም ልረሳው አልችልም። ባሳዩን ፒክቸር ላይ ነው የቀረውን ማስታወሳቸውን ነገሮች ነገር አቶ ዮሐንስ፣ ቅድም እህቴ ባለችው መሰረት ከፍተኛ ሶስት ከተክለ ሃይማኖት እስከ ሰንጋተር ያለውን ቀበሌ ወይም ከፍተኛ የሚያጠቃልለው ከፍተኛ ሶስትን የሚዚ አካባቢ ልክ ነኝ። ከላይ ስሙ የተጠቀሰው ግለሰብ አቶ መርጊያ አቶ መርጊያ እሷም እንዳለችው ገራፊና ገዳይ ብቻ ሳይሆን ገራፊና ገዳዮችን አሰማሪዎች ከነበሩ የሚያሰማሩ አራት ግለሰቦች አሁን በሕይወት የሌሉ አቶ ጌታቸው በላቸው፣ አሸናፊ ግዛው፣ ስላል ቀፍቃዱ፣ በአራተኛ ደረጃ አቶ መርጊያ በጣም የታወቀ በየደቂቃው ወንድሞቻችንን ጓደኞቻችንን ሌሊት እየወሰደ ከዛ ወዲህ ተመልሶ ማናየበት ናት ያለ እንዲሁም ደግሞ እሷም እንዳለችው ከትምህርት ቤት መነን ከቲቢአት ከባንክ ከአንበሳ ሰራተኞችን በጅምላ እየመጡ እጃቸው እስከሚዝል ድረስ ሰው ሲተለትሉ እኛንም ጭምር ያደረጉ መሆናቸውን በሚገባ መቶ በመቶ እንደ ትናንት ነው ማስታወሰው እንግዲህ ይህንን በድፍረት መናገር የምፈልገው ለዛሬ ትምህርት ይሆን ዘንድ ነው እንጂ ምን የሚመጣ ነገር የለም ነገር ግን ቃል ሳይቀበሉ በፊት ነበር ወደ ታርች ወደ ቶርች ወደ ስቃይ ግብረሴል የሚያካሄዱት ለአራት ለአምስት ተሸክመው እግርና እጅን አስረው በውስጥ ብዱላ አስገብተው ውሀ ልክ ላይ ያስቀምጡና ቃፍ ውስጥ የሆነ የበሰበሰ በደም የተጨማለቀ ጨርቅ ይከቱና ከዛ በኋላ አንተም ከአንድ በኋላ ሰውነትን ትስታለህ። እና እስከሚደክሙ ድረስ ከገደበተቡ በኋላ አሁንስ ይላሉ። ምን ትፈልጋላችሁ? ስልክ እዛ ወዲያ የጠየቁትን ትናገራለን። ታንካለን የሚያስብላል፣ ዱላው ማለት ነው። እና ከፍተኛ ስቃይ ነው። እናቶች ተገርፈዋል፣ ወጣቶች ተገርፈዋል። በእሳት ተለብልበው የተቃጠለ ሰው በአይኔ አይቻለሁ። ለአራት ሽንት ቤት የምንወስዳቸው ልጆች ነበሩ። እኔ እንኳን ያን ያህል ለማለት ያስደፍራል። ሴቶቹን አሁን እቴን ጭምር የተደረገውን ነገር እንደ ትናንትና ባይና ያዋለሁ። ወይዘሮ ጤና ዳምስቲ እንደው አንዳንዱን ደረሰብኝ የሚሉትን በቀደም ላይ ኢንተርቪው ለዚህ ቃለ ምልልስ ስንደዋወል ያስታውሳለሁ ወይ ስል አስታውሳለሁ እንደው እስካሩ ጠባሳው ዛሬም አለ ይሉኛል። እና በጣም አስታውሰዋለሁ እና በጣም የማርሰው አሁንም ቢሆን ጠዋት ማሳብ በህልሜም የማስበው እና የማየው ነገር ነው። ከውስጥ የሚወጣ ነገር አይደለም። በተለይ እኔን ያደረጉኝን ነገር እንደዚህ ነው ብዬ ልለው አልችልም። አንደኛ በጣም ልጅም ነበርኩኝ። እኔ እንደበግ ነው አንጠልጠለው ከላይ ግርና እጅ መሀል እንጫት ሰክተው እናንተን አድርገው ኳስ አፌ ውስጥ ከተው ለአስሩ የእጄም የእግሬም ጥፍር እስከሚወልቀት ድረስ ነው የቀጠቀጡኝ የነበረው እና የመጨረሻ ምንም መልስ አለማግኘት እናንተን ሲያጡት ከላይ አውጥተው ወደ መሬት ወረወሩኝ። ይሄ መጀመሪያ ጊዜ ያደረጉኝ ነው። ጡቴ ላይ፣ ጀርባዬ ላይ፣ እግሬ ላይ ጥፍር የሚባል ነገር ምንም ነገር አልነበረኝም እና አንዴ አይደለም በሁለተኛ ጊዜ ሊገሉኝ አውጥተው ለሊት ሁሉ አስቆመውኝ ሁለት እግሬ ያበጠውን በእግራቸው እየተጫኑ እያተነፈሱት፣ እና ያው መሳሪያ አለ ቤት ውስጥ እንደዚህ ያለ እንደዚህ ያለ ነው ሲሉኝ የነበረው። ግን የሌለ ነገርም አላውቀውን ነገር ስለነበረ ለእኔ በቃም በጣም አስቸጋሪ ጊዜ ነበረ። አቶ መርጊያን ፊት ለፊት አግኝተዋቸዋል እዚህ አሜሪካ። እኔ አላገኘሁትም። በፎቶግራፍ ነው ያወቁት ያዩት አቶ ዮሐንስ ይሄ ጊዜ ይመጣል ብዬም አላስብም ነበር። ግን ሀይርነህ ደግሞ ለዚህ በቃ። አቶ ዮሐንስ ምንጊዜ ነው ክትትል የጀመራችሁት እናንተ? እርስዎስ ግለሰቡን በፊት ለፊት አግኝተውታል? ማንስ ነው ወደ ፍርድ ቤት የእናንተ ሚና ምንድን ነው? ለዚህ ሰውዬ ፍርድ ቤት መቅረብ ወይም ወንጀለኛ ጥፋተኛ ሆኖ ለመገኘት መርምረው እዛ ከፍተኛ የሆኑን ሰዎች አግኝተው ጠየቁን ማለት ነው። እንዴት አገኟችሁ እናንተን? እንደው መገነሱ ነው ያለኝ ያው አንዱ ለአንዱ እየነገረ ማለት ነው እና የኔም በእኛም በበጎ ፈቃደ ግንኙነት ታከለበትና ወደ ጥያቄ ስንገባ ወደ ምስክርነት ወደ ምስክርነት ማለት ትክክለኝነቱን ወደ ማረጋገጥ ደረስን። የኮሎኒያል የሚባል መስሪያ ቤት ይሰራ ነበረ። ከዛ ተከታተሉት ከተለያየ አካባቢ ከቦስተንም፣ ከዳላስም እዚሁ ደግሞ ከቨርጂኒያ ሰዎችን በሰለባ የሆኑትን ሰብስበው ጉዳዩን ለዚህ ያደረሱት ማለት ነው። እንደውም እነሱ እኔ ሆምላንድ ሴክዩሪቲዎች ናቸው እኔ ኮንታክት ያደረጉኝ ስሜንም አግኝተው ምን ብለው እንደዚህ ብለው እኔ አላውቅም ነበር ግን ሲጠይቁኝ እና እኔ የሰጠሁት እዚህ ሀገር ስመጣ የዛሬ ሰላሳ አምስት ስመጣ የሰጠሁት የአሳይለም ኬዜ እና የተደረግኩት ነገር ያ የምለው ነገር በሙሉ አሁን የተናገርኩት ነገር ትክክለኛ ነገር ነበር የነበረው ቢሆን አወጡት ሲያዩ ያ እኔ ጥፍሬ የተገነጠጠለው ምን የተደረገው ቶርቼ የሰውነቴ ጠባሳ የእግሬ ጠባሳ በሙሉ ፒክቸሩ እንዳለ ነው የወሰዱት። አሁንም አለ አቶ አዲስ። አሁንም አይቃ አለቀቅም አለ ጠባሳ አይለቅም። አቶ ዮሐንስስ በተመሳሳይ ሁናቴ ነው። እኛ ላይ በደረሰው ብቻ ሳይሆን የዛሬ አርባ አንድ አመት ትምህርት ሊሆን ስላልቻለ በእኛ ሀገር ውስጥ እስከ ትናንት እስከ ዛሬ ድረስ ተመሳሳይ ወንጀል፣ ተመሳሳይ አስቀያሚ ድርጊቶች በንጹሀን ላይ ይደረግ ስለነበረ ይሄ ነገር መቆ ትምህርት ሊሆን ይገባል የሚለውና ስለማምንበት ተከታትዬ በደምብ ተባብሬ ያው ለዚህ እንድደርስ ነው የማድርግ ያለው። ድንገት ከሀገር እንዳይጠፉ እንዳይሰወሩ ክትትል ታደረጉ ነበረ ወይ ለአቃቤ ሕግ ውስጥ የእናንተ እገዛ ምን ድረስ ነው ለማለት ነው። አይ ብነሱ እንኳን እሱን እኛን ምን እንዳንወጣ የሚያደርጉ ናቸው እና እንኳን አሁን አቶ መርጊያን እናንተ በግል ፈረደዋለሁ የምትሉበት ሁኔታ አለ። ምናልባት በቃ የአቶ መርጊያ የዜግነት መብቱ ይገፈፋል እና እስር ቤት ታስሮ ይወጣል ቢባል በቃችሁ ወይ እናንተ ወይዘሮ እኔ በእውነተኛ ለመናገር የልጆች አባት ሊሆን ይችላል፣ አዶ ነው። ታሪኩ ምን እንደሆነ አላውቅም። ቅጣቱን ማግኘቱን በጣም በጣም እደግፈዋለሁ። እንዲቀጣ ፈልጋለሁ። እኛ ላይ የደረሰው ነገር ፊል እንዲያደርገው ፈልጋል፣ እንዲሰማው፣ እንዲያገኝ ፈልጋል። አቶ ዮሐንስስ ደመኛዬ ነው ይላሉ። እኔ በጣም እግዚአብሔር የተመሰገነ ይሁን፣ እናንተም አመሰግናለሁ። ዛሬ ፀሐይ ላይ ቁጭ ብዬ ነው፣ ይሄ አየር እየማኩኝ ነው። ይሄ የማወራው ግን አጠገባችን ወንድሞቻችን እህቶቻችን፣ ለአቅመ አዳም ሳይደርሱ አጠገባችን ስም እየተጠሩ ቤተሰቦቻቸው አረው ያለቋሉ። በሀዘን ያለቁ ቤተሰቦች አሉ። ይሄን ነገር ለፍርድ መቅረቡ አንደኛ እነሱን እምባ በማበሱ በጣም ደስ ይለኛል። ትክክለኛውን ተገቢ ፍርድ እንዲሰጠው ፈልጋለሁ። እዛ በተረፈ ደግሞ ማንኛውም ሰው የትም ቢሆን አሜሪካ የሚሆን እንግሊዝም መቀሌ የሚሆን አዲስ አበባ በንጹሀን ላይ እንደሚያፈሰሰ ንጹሀንን የቀጠቀጠ ዘመናት ይፍጅ እንጂ ለፍርድ እንደሚቀርብ ዛሬ ዳህላይ ቤት የሚያፈርሱ የሚያሰቃዩ፣ አንተ ወራሪ አንተ መጤ እያሉ ሰዎች የሚያዘነግጡ ሁሉ በታምርና በአጋጣሚ ስልጣን ላይ ወጥተው ህዝብን በቁልቁለት የሚነዱ ሲመለሱ ቁልቁለቱ አቀበት እንደሚሆንባቸው ማሳያ ስለሆነ እጽዋንን የበደለ ሊፈረድባቸው ይገባል። ላለው በደንበኛ ትክክለኛ ፍርዱን ማግኘት አለበት። ማጠቃለያ ሀሳብ ከህግ ባለሙያው አቶ ፍጹም እንስማ። ለመሆኑ ይህ ክስ የክሱ ውሳኔ ምን አንደምታ ምን ትምህርት ይኖረዋል? አቶ ፍጹም፣ ይሄ ነገር የሚያሳየው እንግዲህ ከዚህ በፊት ግዳዎች ዛሬ አርባ አመት የሚሆን ዛሬ ስድስት አመት ሰባት አመት ኢትዮጵያውያን ላይ በደል ያደረሰ ቅሬት ውስጥ ቀበሌ ውስጥ ወይም ደግሞ ክልል እስር ቤት የሌሎችን ሰብአዊ መብት የረገጠ ግለሰብ አስር አመት ሀያ አምስት አመት ሚስት ሚኒስት ወደፍች መቅረቡ አይቀርም እና የዚህ ግለሰብ ጥፋተኝነት እንደምታው ነ ማ አዲሱን ለዘገባው አመሰግናለሁ። እንዲሁም በዝግጅቱ ውስጥ የተሳተፉትን እንግዶችን ሁሉ። ክቡራትና ክቡራን አድማጮች የዚህን ፕሮግራም ሙሉ ቅንብር፣ ሌሎች ተጨማሪ መረጃዎችን የያዘውን ቅንብር ከፌስቡክ ገጻችንና ከዌብሳይታችን ማዳመጥ ትችላላችሁ። አስተያየቶቻችሁንም ሰንዝሩ፣ ተወያዩበት። ወደ ተከታዩ ዝግጅት እናልፋለን። ተከታዩ ዝግጅታችን ሴቶችና ቤተሰብ ነው። ቆንጂት እንግዲህ ወደ አንቺው ልመጣ ነው። ምን ይዘሽውን ዛሬ? ሰሎሞን በኢትዮጵያና በአጠቃላይም በዓለም አቀፍ ደረጃ የሴቶች መብቶች እንዲረጋገጡ ለሰላምና ለሰብአዊ መብቶቻቸው መከበር የሚሟገተው በእንግሊዝኛው የአጽሮት ስሙ ክሩ ተብሎ የሚታወቀው ድርጅት የኢትዮጵያ ሴቶች መብት ማዕከል አመታዊ ጉባኤውን የፊታችን ቅዳሜ ዋሽንግተን ዲሲ ላይ ያካሂዳል። የማዕከሉን ሊቀመንበር ወይዘሮ ሮማን አባተን ስለ መሰናዶ አነጋግሪያቸዋለሁ። በሴቶች አቅም ግንባታ ዙሪያ ብዙ ውይይት ይካሄዳል ብለዋል። ወጣት ሴቶች ሴቶች ብቻ ሳይሆኑ ወንዶችም ጭምር ኑ ተሳተፉ፣ ተወያዩ፣ አግዙን ይላሉ ወይዘሮ ሮማን። በጣም አመሰግናለሁ እድሉ ስለተሰጠን። ስምንተኛውን አመት ጉባኤ እያዘጋጀ ነው። በአሁኑ ጊዜ በኢትዮጵያም ሆነ በጠቅላላ በዓለም ላይ ሴቶች ከፍ ባለ የፖለቲካ መድረክ ላይ የሚጫወቱት ሚናን በማየት እንዴት አድርገን ነው እኛ ኢትዮጵያን ሴቶች ይህንን ከፍ ያለንትን ለመገንባት እንዴት አድርገን ነው የምንረዳው በሚል ተነሳስተን ሴቶችን ኢምፓወሪንግ ቪዥነሪ ውመን ነው የጉባኤው አርዕስት። የባለ ራዕይ ሴቶችን አቅም እንዴት አድርገን ነው የምንገነባው የምንረዳቸው ራሳቸውን እንዲገነቡ በሚል ነው። ለተናጋሪነት የመረጣችኋቸው እነማን ናቸው? የመረጥ ናቸው። የመጀመሪያዋ ዶክተር ሬሚ ዱቬል የፓን አፍሪካን ውመን አሶሲዬሽን ፕሬዚዳንት ናት። ዋናው ስራዋ ሴቶችን ማበረታታትና በመንግስትም ሆነ ግል ኩባንያ እንዴት አድርገው ራሳቸውን ወደፊት መግፋት እንደሚችሉ ሙያ ላይ የምትሰራ ናት። ሁለተኛዋ ዶክተር መና ደምሴ ትባላለች። ዩኤስ ኮንግረስ የጥቁር አሜሪካን አባላት ስብስብ ውስጥ የፖሊሲ ጥናት ቫይስ ፕሬዚዳንት እንዲሁም ሲድ በመባል የሚታወቀው ማህበረ ግዩራን ዘሬ ኢትዮጵያ ሊቀመንበር አንዷ ተናጋሪ ሶስተኛዋ ተናጋሪያችን ቤተልሔም ግሮንበርግ ትባላለች። ዩኮድ የሚባል ፋውንዴሽን ጀምራ በኮምፒውተር ሳይንስ እና በማት የምታስተምር ፕሮፌሰር ናት። የምትሰራው በጠቅላላ ወጣቶችን ወደ ሳይንስና ቴክኖሎጂ በመገፋፋት ነው። ከዚህ ሌላ ወይዘሮ ሮማን ክሩ በየአመቱ ከዚህ ዓለም በሞት በተለዩት በማዕከሉ መስራች ፕሬዚደንት በዶክተር ማይገነት ሽፈራው ስም በተቋቋመ የመታሰቢያ ድርጅት ፋውንዴሽን የሚሰጠው የነጻ ትምህርት እድል አለ። በዚህ ዝግጅት ላይም ተካቷል ይህ መርሃ ግብር አዎ፣ ማይገነት ሽፈራው ፋውንዴሽን የሚባለው ለሁሉም ኢትዮጵያም እዚህም ላሉ በሴቶችና የሴቶችን ሕይወት መቀየር ለሚሰሩ ድጋፍ እንዲሰጥ የተቋቋመ ስኮላርሽፕ ነው እና በየአመቱ ብዙ ጥያቄ እናገኛለን። እኛም ደስ የሚለን ከኢትዮጵያ ስናገኝ ነው። በዘንድሮም አመት እንደዚሁ በጣም ደስ የሚለው በጣም ሊያኮራቸው የሚገባ ከጅማ ዩኒቨርሲቲ አፕሊኬሽን የሰጡን ነበሩ እና በዚህ አመት የተመረጡት እነሱ ናቸው። በዚህ አጋጣሚ እንደውም ይሄን ማሳወቅ እፈልጋለሁ። ምንም እንኳን በጉባኤው ላይ ተገኝተው ሽልማቱን ባይቀበሉም ይሄንን አስተዋውቀ ናቸዋል። እና የሚገኘውን የስኮላርሽፕ ፈንድ ለነሱ በሰጡን አድራሻ እንልክላችኋለን በየአመቱ ማለት ማዕከላችሁ አመራር ውስጥ ያላችሁት ሴቶች፣ ወጣቶች እንዲሳተፉ ወጣት ሴቶች ብቻ ሳይሆን ወንዶችም ጭምር እንዲያግዙ በየጊዜው ጥሪ ታደርጋላችሁ እና ያ ጥሪያችሁ ምን ያህል ምላሽ አግኝቷል? በዚሁ ልናጠቃለል እንችላለን። አዎ፣ እንግዲህ እሱ ነው አንዱ የድርጅታችን ከባድ ሆኖ የምናገኘው ችግራችን። በየጊዜው እኛ ባካችሁን እየመጣችሁ አብራችሁን ስሩ እንላለን። ማስታወቂያ እናወጣለን። እንለምናለን። እንደውም ያው ባለፈው ጊዜ ዶክተር አብይ እዚህ በነበሩበት ጊዜ ወጣቶች ወደ ሀገራችሁ እንዲመለሱ እናንተን አልፈልግም፣ ልጆቻችሁን ነው ባሉት መሰረት እኛም ልጆቻችንን እንግዲህ እንትን እያልን ነው ለዚህ ቅዳሜ ለሚደረገው የራሳችንን ልጆች ጨምሮ በጣም እንገፋፋቸዋለን። ትንሽ አሉ የሚመጡ ግን በጣም ብዙ ወጣቶች እዚህ ድርጅት ውስጥ ገብተው እንዲሰሩ እንፈልጋለን። ምክንያቱም እኛ ድርጅቱን ውስጥ ምንሰራ አንዳንዶቻችን በጣም ነው ብዙ ጊዜያችን ነው ደክሞናል። አዲስ አስተሳሰብ፣ አዲስ አመለካከት ከወጣቶች ይፈለጋል ስለዚህ አሁንም ቢሆን በተለይ በዋሽንግተን አካባቢ የምትገኙ ኢትዮጵያኖች በዚህ ፕሮግራም ላይ ቅዳሜ ተገኝታችሁ እርስ በርስ ከወንድምና ከእህቶቻችሁ ጋራ ምን መስራት እንችላለን በሚለው ነገር ላይ ለመወያየት እኛ መድረኩን ስለምንከፍት እባካችሁን። ዝግጅቱ የሚሆነው በኢትዮጵያን ኤምባሲ ውስጥ ነው ሰላሳ አምስት ዜሮ ስድስት ኢንተርናሽናል ድራይቭ ዋሽንግተን ዲሲ ነው እና ደስ ብሎናል ለመጀመሪያ ጊዜ የኢትዮጵያ ኤምባሲ ውስጥ ገብተን እንደዚህ አይነቱን ዝግጅት ለማዘጋጀት ስለተፈቀደልን በተቻለ መጠን ነው መታችሁ ቅዳሜ እንድትሳተፉ መቼም አደራችን በጣም የጠበቀ ነው። መልካም ወይዘሮ ሮማና አባተ የክሩ ማለት የኢትዮጵያ ሴቶች የመብት ማዕከል በዚህ በዋሽንግተን ስለሚያካሂደው ስብሰባ የሰጡን ቃል ነበረ። አመሰግናለሁኝ። በጣም አመሰግናለሁ ቆንጅት። እኔ ደግሞ አንቺን አመሰግናለሁኝ ለዝግጅቱ። ከቅዳሜው ስብሰባ በኋላ ደግሞ ተጨማሪ ዘገባዎችን ይዘሽልን ትመጪ ብለን እናስባለን። አሁን ለማጠቃለያ ዜናው ወደ አንችልም መለስ ኒውዚላንዷ ክራይስት ቸርች ከተማ ሁለት መስጊዶች ላይ ባለፈው አርብ በደረሰው ጥቃት የተገደሉ ሰዎችን ማንነት ለመለየት ፖሊሶች ከሟቾቹ ቤተሰቦች ጋር እየሰሩ ናቸው። በሌላ በኩል በጥቃቱ ሕይወታቸው ያለፈና ማንነታቸው የተለየ ሰዎች የቀብር ሥነ ሥርዓት በዛሬ ዕለት ተከናውኗል። በበርካታ ዓመታት ደቡባዊ አፍሪካ ውስጥ ከደረሱ እጅግ አውዳሚ የውቅያኖስ ማዕበሎች አንዱ በሆነው ብዙ መቶ ዜጎቿ የሞቱባት ሞዛምቢክ ዛሬ የሶስት ቀን ብሔራዊ ሀዘን ጀምራለች። በሰዓት 170 ኪሎ ሜትር ፍጥነት ይዞ የተወነጨፈው ማዕበል ባለፈው ሳምንት ሐሙስ መጀመሪያ የወደብ ከተማዋን ብሔራን ከዚያም ዚምባብዌንና ማላዊን ማጥቃቱ የሚዘነጋ አይደለም። ዝግጅታችን ተጠናቀቀ። በመላ ባልደረቦቻችን ስም የምናሰናበታችሁ ሰሎሞን አባት እና ቆንጅት ታየነን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደሩ አብረን